ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማኸኝ ነኝ፣ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አራጋውም እዚህ ጋቢና ከጎኔ ቁጭ ብላለች። ሰላም፣ እንደምናመሻችሁ የምሽቱ የጋቢና ቪኦኤ ታክሲያችን ዛሬ በከተሞቻችን በሰፊው የተለመዱትን በተለይ በወጣት ሴቶች በመንገድ ላይ ስለሚደርሱት የቃላት ጉንተላ አንዳንዴም ያልተፈለገ የሰውነት ትንኮሳ ላይ ይሆናል። በቀጥታ በእንግሊዝኛው ሴክሽዋል ሀራስመንት ብለን የምንጠራው በቀጥተኛ የአማርኛ ትርጓሜው ጾታዊ ጉንተላ ወይም ትንኮሳ ብለን ልንጠራው እንችላለን። ይሄ አግባብነት የጎደለው አነጋገር እስከ አካላዊ ጥቃት ድረስ የሚደርስ ነገር ማለት ነው። በዩናይትድ ስቴትስ ኗሪ የሆነው ዶክተር ብዙ ገላይ ቦስተን በሚገኘው ሃርቫርድ ስኩል ኦፍ ሪሰርች ውስጥ የሥነ ሕዝብ ጥናት ተመራማሪ ነው። በጾታ ጥቃት ዙሪያ ጥናት አከናውኗል እኔም አይን አልስማማም መለከት የለባትን እንድል ነገር አለኝ በባህላችን ሆን ነገር አምናለሁ በኢትዮጵያ ባህል ማለት ነው። ፎርዛምፕል አሁን ግን ብሎ አሁን ከራቆት የማይጠናነት ነገር ምናምን ያለ አይደል እንደዚያ ሲሆን ራሲ ፎርዛምፕል ለክፋለሁ። ወደ ኢትዮጵያ በግምት ስልኮች እንደውለን ስለ ሴቶች ትንኮሳ የሚሰማቸውን ጠይቀን ነበር። አቶ ደበበ ኃይለ ገብርኤል ደግሞ የህግ ባለሙያ ናቸው። በኢትዮጵያ የጾታ ትንኮሳ ህግ ምን እንደሚል ይገልጹልናል። መስመር ላይ እንይዛቸዋለን። በዚህ በስቱዲዮም እንግዶች ይዘን ቀርበናል። የቅርብ እንግዶች እንግዲህ አብራችሁን ቆዩ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች፣ ላጠር ላሉ ዜናዎች ጽዮን ግርማ ነኝ። ለደቡብ ሱዳን የሽግግር መንግስት ምስረታ ዋና ከተማይቱ ጁባ ለሚገቡት የተቃዋሚዎች መሪ ሪያክ ማቻር ሁኔታዎችን ለማመቻቸት የሚያግዙ 1370 ታጣቂዎች እንዲገቡ በወገኖቹ መካከል ስምምነት ላይ ተደርሷል። የደቡብ ሱዳን የክትትልና የግምገማ የጋራ ኮሚሽን ትናንት ባወጣው መግለጫ ለተቃዋሚው መሪ ታማኝ የሆኑ የፖሊስና ወታደራዊ መኮንኖች ወደ ጁባ እንደሚገቡ አስታውቋል። የስልጣን ተጋሮቱ የሽግግሩ መንግስት ከተቋቋመ በኋላ ተጨማሪ መኮንኖች አሁን የሚገቡትን እንደሚቀላቀሉም ተነግሯል። ሰሞኑን በተካሄደው የዩጋንዳ ፕሬዝዳንታዊ ምርጫ ላይ ተወዳድረው የነበሩት ዋናው የተቃዋሚ መሪ ዶክተር ኪዛ ቢሴጄ በህገወጥ መንገድ በተከታታይ እየታሰርኩ ነው ሲሉ ጠበቆቻቸው በፍርድ ቤት ክስ እንዲመሰርቱላቸው አዘዙ። ካለፈው ቅዳሜ አንስቶ ፖሊስ እያሰረ እንደሚፈታቸውና የተመሰረተባቸውም ክስ እንደሌለ የዲሞክራሲያዊ ለውጥ መድረክ ፓርቲው መሪ ተናግረዋል። ፖሊስ በየቀኑ ማለዳ ወደ ጣቢያ እየወሰደ እዚያው አውሎ ምሽት ላይ ወደ መኖሪያ ቤታቸው እንደሚመልሳቸው አመልክተዋል። ቤሲጄ ተከታዩ የዩናይትድ ስቴትስ ፕሬዚዳንት ለመሆን እየተካሄደ ባለው ፉክክር ትናንት በኔቫዳ ጠቅላይ ግዛት በተካሄደው የመለያ ምርጫ የሪፐብሊካን ፓርቲ ተፎካካሪው ዶናልድ ትራምፕ አሸንፈዋል። ቢሊዮነሩ ትራምፕ ከድምፅ ሰጪዎቹ የግዛቲቱ ሪፐብሊካን 46 ከመቶውን ሲያገኙ የፍሎሪዳው ሴናተር ማርኮ ሩቢዮ በ24 ከመቶ እንዲሁም የቴክሳሱ ሴናተር ቴድ ክሩዝ በ21 ከመቶ ሁለተኛና ሶስተኛ ሆነው በርቀት ተከትለዋቸዋል። የፊታችን ማክሰኞ የካቲት 22 እጅግ በርካታ ቁጥር ባላቸው ግዛቶች ውስጥ በአንድ ቀን ለሚካሄደው በተለምዶ ሱፐር ቱስዴይ ተብሎ ለሚጠራውና በተወዳዳሪዎች መካከል በብዙ ተስፋ ለሚጠብቀው የመለያ ድምጽ አሰጣጥ ትራምፕ ለሶስተኛ ተከታታይ ግዛት ያሸነፉበት የትናንት ድላቸው ጥሩ መንደርደሪያ ይሰጣቸዋል ብለዋል ተንታኞች። በመጨረሻም የዮርዳኖስ ንጉስ አብደላ ዳግማዊን የአሜሪካው ፕሬዝዳንት ባራክ ኦባማ ዋሽንግተን ላይ ተቀብለው እያስተናገዷቸው ነው። የሁለቱ መሪዎች የዛሬ ውይይት ያተኮረው እስላማዊ መንግስት ቡድን በመፋለም እና የሶሪያውን ጦርነት ባስከተለው ሰብዓዊ ቀብስ ላይ መሆኑ ታውቋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። ጽዮን ግርማን ለዜናው እናመሰግናለን። ጽዮን ዛሬ ቆይ፣ ምክንያቱም የምንወያይበት ጉዳይ ይኖረናል። የጋቢና ጉዟችን ይቀጥላል። አብረናችሁ የምናመሸው ሄኖክ ሰማ እግዜርና እኔም መስታወት አድርገው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱገር በኢትዮጵያ በከተሞች በተለይም በመዲናችን በአዲስ አበባ አንድ የተለመደ ግን ትክክል ያልሆነ ልምድ አለ። ሰውን ያው በአዲስ አበባም ብቻ ሳይሆን በተለያዩ አካባቢዎች በተለይ ሴቶችን ያላግባብ በቃላት መዝለፍ፣ መስደብ፣ ከዛም ባለፈ ደግሞ የሰውነት ትንኮሳ በሴቶች ላይ ይፈጸማል። የጾታ ጉንተላ ወይም ትንኮሳ ማለት ምን ማለት ነው? እስቲ ከቃሉ ትርጓሜ እንነሳ። ይህን ጥያቄ ዶክተር ብዙ ገላይ ይመልሱልናል። በቀጥታ በእንግሊዝኛው ሴክሽዋል ሀራስመንት ብለን የምንጠራው በቀጥተኛ የአማርኛ ትርጓሜው ጾታዊ ጉንተላ ወይም ትንኮሳ ብለን ልንጠራው እንችላለን። ይሄ አግባብነት የጎደለው አነጋገር እስከ አካላዊ ጥቃት ድረስ የሚደርስ ነገር ማለት ነው። ጥናት አድርገን ነበረ። በኢትዮጵያ ውስጥ ይህን ጥናት ለማካሄድ ምንድን ነው ያነሳሳን፣ መነሻው ምንድን ነው የሚለውን ነገር ትንሽ ብገልጽ ደስ ይለኛል። እንግዲህ ይሄ ጥናት የዛሬ ሰባት ዓመት ገደማ ነው ያካሄድ ነው እና ዋናው ትልቁ ምክንያታችን ምንድን ነው ሁለት ሺ አራት አመተ ምህረት በፈረንጆቹ አቆጣጠር ማለት ነው። የዓለም ጤና ድርጅት ደብልዩ ኤችኦ አንድ አስር ሀገሮችን ያካተተ ሰፋ ያለ ጥናት አድርጎ ነበረ። እና ጥናቱ ምንድን ነው? ጾታዊ ጥቃትን በተመለከተ ይሄ ጀንደር ቤዝድ ቫዮለንስ ወይም ዶሜስቲክ ቫዮለንስ ብለው የሚባሉትን ያየ ነበረ። ጥናቱ ላይ ወደ አስር ሀገሮች ነበረ የተካተቱት። እና ኢትዮጵያ በግንባር ቀደምተኝነት ወደ ሰባ በመቶ የጥናቱ ተሳታፊዎች የጾታዊ ጥቃት ሰለባ እንደሆነ ነበረ ሪፖርቱ ያሳየው እና የብዙዎቹ አስተያየት ከዚህ ጥናት ላይ ያው ጥናቱ የተካሄደው በቡታጀራ ከተማ ስለነበረ ከከተማ ወጣ ያለ ስለሆነ ጾታዊ ጥቃት በከተማ ቢሆን በተለይ በተማሪ ማህበረሰብ ክፍል ያን ያህል የከፋ እንደማይሆን ነበረ የነበረን አስተሳሰብ እና ይሄን ህሳቤ በማድረግ ሁለት አመት በኋላ ይመስለኛል በሁለት ሺ ስድስት ወይም በሁለት ሺ ሰባት በፈረንጆቹ አቆጣጠር ቀድሞ በአዋሳ ወይም አሁን ሀዋሳ እና በአካባቢያ በሚገኙ ዩኒቨርስቲ ሴት ተማሪዎች ላይ ተመሳሳይ ጥናት አድርገን ነበረ እና የዛ ጥናት ግኝት ያሳየን ነገር ትንሽ አስደንጋ አዘጋጅ ነበረ። ዩኒቨርሲቲ ከገቡበት ሰዓት ጀምሮ ሴት ተማሪዎች ወደ አርባ በመቶ ያህሉ በዛው አካዳሚክ አመት ውስጥ አርባ በመቶ ገደማ የሚሆኑት ሴቶች የጾታዊ ጥቃት ሰለባዎች ነበሩ እና ከዚህ በመነሳት ነው እንግዲህ በከፍተኛ ትምህርት ተቋማት የሚገኙ መምህራንም የአስተዳደር ሰራተኞችም ከዚህ የተለየ ኤክስፒሪየንስ የላቸውም ብለን ይህንን ጥናት ለማጥናት የተነሳ ነው በስራ ገበታ ላይ ጾታዊ ጉንተላ ወይም ደግሞ ጾታዊ ጥቃት ሴቶች ላይ ምን ይመስላል የሚለውን ነገር ሌሎች ተመራማሪዎች ሌላ ሀገር ላይ የተጠቀሙባቸውን መጠይቆች ይዘን ይህን ጥናት ለማጥናት የተነሳ ነው። ዶክተር ብዙ ገላይን ቆየት ብለን እንመለስበታለን። በዚህ ጉዳይ ላይ ለመወያየት በዚህ በስቱዲዮ የተገኙ የቅርብ እንግዶች አሉን። እራሳቸውን ያስተዋውቁናል። እዚህ ስቱዲዮ የሚገኙት የስራ ባልደረቦቻችን ናቸው። ጽዮን ግርማ እባላለሁ። እንግዲህ የጋቢና ቪኦኤ የስራ ባልደረባ ነኝ። እኔ ደግሞ ሳሌም ሰለሞን እባላለሁ። የአማርኛ ፕሮግራም ዌብ ፕሮዲውሰር ና ጋዜጠኛ ነኝ። እንግዲህ እስቲ ስለ ትንኮሳ እናውራ። የጾታዊ ትንኮሳ ላይ ነው ያለነው እና ትንኮሳን እንዴት ታዩታላቸው? ቀኔል ጀምር ጽዮን ከጽዮን ጀምር። እንግዲህ የጾታዊ ትንኮሳ ስንል ከትንኮሳው አስቀድሞ የሚመጡ መጀመሪያ ገና በእርሊ ደረጃ ላይ ያሉ አሉ። በትምህርት ቤት አለ፣ በሰፈር ውስጥ አለ፣ በከተማ አለ፣ በገጠርም አለ። እንደዚሁም ደግሞ በስራ ቦታ አለ፣ መንገድ ላይ አለ፣ ታክሲ ውስጥ አለ፣ ገበያ ቦታ ላይ አለና በየቦታው ኢትዮጵያ ውስጥ ባለው ሁኔታ እዚህ ጋር ከዚህ ጋር ተብሎ የሚለያይ አይደለም። ሴት ልጆች ላይ የሚደርሰው ትንኮሳ ለከፋ አለ፣ ዘለፋ አለ፣ ባለባበስ አለ፣ ባካሄድ አለ፣ ባረማመድ አለ፣ በሰውነት ቅርጽ አለ። እንደዚሁም ዝም ብሎ ሴት ልጅ አለፍ ስትል በቃ ቃላትን መወርወር እንደ መብት ነው የሚቆጠረው። እዚህ ላይ ሳሌም አስመራም አዲስ አበባ ማድገሻል ኖረሻል፣ ና ያለውን ሁኔታ እስኪ ግለጭልን። አሁን ቅድም ራሱ ስንነጋገር ቆይተን ነበር። ና በባህላችን ኢንተርቪው ያረግሽው ሰው በባህላችን ሲታይ ራቁቷን እስከ መድረስ የለበሰች ሰው ካየው ደስ አይለኝም ወይ እናገራለሁ ብሎ ሲገልጽልን ቆይቶ ነበር መሰለኝ አንድ ማወቅ የሚገባን አይ ቲንክ ሁላችንም ሴቶችም ሆኑ ባህላችን ስንል ምንድን ነው ባህላችን? እንደምናውቀው ሴቶች ጸጥ እንዲሉ ተጎድተውም ይሁን ተሰድበውም ይሁን ጉንተላም ሆነ ትንኮሳ አደርሶባቸው ጸጥ እንደሚሉ ነው። ጥቃት እስከሚደርስባቸው ድረስ ማለት ነው። ኢቨን ጥቃት ከደረሰባቸው በኋላ ራሱ የመናገር መናገርን እንዲናገሩ የሚ እንትን የሚላቸው የሚያበረታታቸው ኢንቫይሮንመንት የለም እና እሱንም ራሱ አስፍቶ ማሰብ ያስፈልገናል። ው በነገራችሁ ላይ እዚህ አንዳንድ ጽሑፎችን ስመለከት ነበር። የኢትዮጵያ የጤና ሳይንስ ጆርናል ላይ የታተመ ጽሑፍ አለ። አንዳንድ መረጃዎች ስላለው እናካፍላቸው ለአድማጮቻችንም በጅማ ዩኒቨርሲቲ ነው እንግዲህ። አካላዊ ጉንታላ፣ ቃላትና ንግግር ከዛም ውጭ የሚገለጹ ጾታዊ ጥቃቶች ናቸው የሚያሳድሯቸውን አይምሯዊ ቁስሎች አስመልክቶ የተደረገ ጥናት ነው። በጥናቱ ወደ 385 የተሳተፉ ልጆች መካከል የሚበዙት 252ቱ ወደ 66.5 ከመቶ የሚሆኑ ናቸው እድሜያቸው ከ20 እስከ 25 የሆነ ወጣት ሴቶች የተሳተፉበት። ከነዚህ መሀል ደግሞ 380ው የፍቅር ጓደኛ የሌላቸው ናቸው በጥናቱ የተሳተፉት ውጤቱ በጣም እጅግ አስደንጋጭ ነው። 78.2 ከመቶ የሚሆኑት እድሜያቸው ከ20 እስከ 25 ዓመት ያሉ ሴቶች ይለከፋሉ፣ ይንጓጠጣሉ፣ የጾታ መብታቸውንም እንደዚሁ ሲያጡ እንመለከታለን እና የፍቅር ጓደኛ ከሌላቸው ከ380ው ዘጠና ነጥብ አራት ከመቶ እነዚህም ቁጥሮች ስንጠራቸው ቀላል ይመስላሉ። ጅማ ዩኒቨርሲቲ፣ አሁን እኔ የ21 ዓመት እህት አለችኝ እዚያ የምትማር ቁጭ ብዬ ይህንን ጥናት በምመለከት ጊዜ ሁሉም ሰው ተሳትፎ በዚህ ወንዱንም ሴቱንም ሁሉንም ያቀፈ ግንዛቤ መፍጠር ያስፈልጋል። ንቃት ያስፈልጋል። ልክ እንደምትለው ኢቭን አሁን ዶክተር ብዙ ገላይ ሲገልጹልን እንደቆዩት ሰባ ከመቶ ኢትዮጵያ በግንባር ቀደም ቀደምተኝነት ሊድ በምታደርግ ሰባ በመቶ ስንል እኚህ ቦታዎችን ስናያቸው የትምህርት ቦታዎች ናቸው። ንቃት አጥሮ ወይም ትምህርት ስለሌለ አይደለም። እኚህ የተማሩ ሰዎች ናቸው። ስለዚህ የሚጀምረው ቤት ውስጥ ዩኒቨርሲቲዎች ናቸው፣ የተማሩ ሰዎች ናቸው። ስለዚህ ለምንድን ነው እንደዚህ የሚያጋጥመው ራሱ ብለ ስታስብ ይሄ ንቃቱ ከቤት እንደሚጀምር ነው የሚያሳየ። አዎ ምንድን ነው ከሰፈር ነው የሚጀምረው። አሁን እዚህ ጋም የተጠቀሰው ሄኖክ ያነሳው ጥናትም ላይ ህጻናት ልጆች እንደ መብት ነው የሚቆጥሩት አካባቢያቸው ላይ ያለው ሰፈራቸው ላይ ያለውን አንቺ ልጅ አንተ ልጅ ብሎ መልከፍን እንደ አንድ መብትና ክልክል አለመሆኑን የኅብረተሰቡ የህግ ንቃተ ህሊናው በጣም አነስተኛ ነው። ማስተማሩም ስለሌለ ልክ ያ ነገር እንደ መብት ነው የሚቆጥሩት ና ያለመረዳት ሁኔታ አለው እንጂ ስትመለከተው አሁን ሰፈር ውስጥ ሴት ልጅ ለብሳና ዘንጣ ስትወጣ ወንድ ካለ ከፋት ሄዳ እናቷን መርገም ትጀምራለች፣ እያለ በየሰፈሩ የሚያወራ ብዙ ሰው አለ። ግን በዚሁ ጥናት ላይ ውጤቱን በጅማ ዩኒቨርሲቲ ያደረጉት ጥናት ላይ ስልሳ ከመቶ የሚሆኑት የአይምሮ ቁስል ፍራቻ ደርሶባቸዋል። አስቡት። ስለዚህ እንደዚህ ማንም ሰው ቁጭ ብሎ እንደዚህ ነው እኮ እያለ የሚነጋገርበት ጉዳይ የሚያመጣውን፣ በሴቶች ላይ የሚያመጣውን የስነልቦና ጫና ማሰብ ያስታል። ሌላው ይቅርታ ጽዮን ላቋርጠሽ። ና ሴቶች እንደ ልባቸው ሰው ፊት ወጥተው ላለመናገራቸው፣ ሰው ፊት ወጥተው ራሳቸውን እምነታቸውን ለሌሎች ሰዎች ላለመናገራቸው ምክንያት አንዱ ይሄ ነው፣ ወደ ኋላ የሚጎትታቸው ማለት ነው። በጣም ጽዮን፣ ምን ልትናገሪ ምንድን ነው ይሄ መለከፍን አለመለከፍን ራሱ እንዳለመፈለግ ሴቶቹ ራሳቸው እንዲቆጥሩት ያደርጋቸዋል። ለምሳሌ ሌላ አገር ላይ የሄደው የሌላ አገር ዜጋ ጓደኛ በሚይዙበት ጊዜ ና ፍቃድ እየጠየቀ ለግንኙነታቸው ሁሉ ፍቃድ እየጠየቃቸው ሲሄድ ያ ነገር እንዳለመፈለግ እሱንም አይነት ተጽዕኖ ያሳድርባቸዋል። ባህሎች ጋር የመጋጨት ባህል እስቲ እንመለስበታለን። በዚህ ጉዳይ ላይ አሁን ትንሽ ሙዚቃ እንጋብዝና እንመለሳለን። ወደ ኋላ ላለሁ ካሰብኩት ደርሳለሁ ታላቅ ሆናለሁ ዘራፍ ዘራፍ እያለሁ በጀግናዋ እናቴ ውድ ከራሴ ለዛ ጠላቴ ወድቆ ሳላየው አንላቀቅም የምን ፍራቻ ታሪክ ሳልደግም ጣይቱ ማለት ኔ ነኝ ዛሬ አለሁልሽ ባይ ለእናት ሀገሬ፣ ባለመፍትሄ የስኬት አንጋሽ ያን ጀግንነቷን እኔ ነኝ ወራሽ ዘራፍ ዘራፍ ክብር ጠቅላይ ሚኒስቴር እስቲ ስለ ሴት ልጆችና ስለ ወጣት ሴቶች ምን ያስባል? ሴቶችና ወጣት ሴት ልጆች በሙላ በውስጣቸው ጥንካሬ እና ችሎታ እንዳላቸው አምናለሁ። ማራሱ ማክብራው በንግስቱ ብልሃት ሀገር የመራው የእድገት መሰረቱ የማለዳ ጮራ ሚኒሊክ ወንድ ነው በሴት የሚጠራ ወደ ኢትዮጵያ በእለፍ ተቀደም ደውዬ ሁለት ወጣቶችን ስለዚሁ ጉዳይ አነጋግሬ ነበር። በአጋጣሚ ሆኖ ሁለቱም ወንዶች ናቸው። የሴት ልጅ በመንገድ ላይ ያለ አግባብ መሰደብና መተንኮስ ትክክል ነው ወይ ብዬ ጠይቄያቸው ነበር። በጣም እሱማ በጣም የሚያሳፍር ነገር ነው። በጣም የሚያሳፍር ነገር ነው። እሱማ የሰውን ክብር አለመጠበቅ ነው። ብዙን ጊዜ ሆን ሴቶቻችን መንገድ ላይ እለከፋሉ ምናምን ይዘለፋለ ያያ ያ በጣም መጥፎ ነገር ነው እና እርስዎ አይቀበሉትም? አልቀበለም። እንዴት ይቀበለዋሉ? በጣም አስጠያፊ ነገር ነው። እና ምን ቢደረግ ይስተካከላል ብለው ይላሉ? እንትን ነ ማህበረሰቡን እንግዲህ እንትን ግንዛቤ መስጠት ነው የሚያስፈልገው። ሌላ ምን ማድረግ ይቻላል? በምን መልኩ ነው ግንዛቤ እንዲያገኝ የምናደርገው? እንደው እርሱ ማስተማር ነው። ሰቡ ማስተማር ብዙ ያስፈልጋል። ሚዲያዎችን ስለዚህ ነገር ብዙ ስራ ይጠበቅባቸዋል። አዎ በቃ ይሄ ነገር መጥፎ እንደሆነ ጥሩ እንዳልሆነ ማስተማር እና፣ በማስተማር የሚተዉ ይመስልዎታል? እነዚህ ያው ለውጥ ሊኖር ይችላል መቼም ሙሉ በሙሉ ባይጠፋም፣ ትንሽ ለውጥ ሊኖር ይችላል እያስባለ እሺ፣ በጣም ነው የማመሰግነው። እኔም አል አልስማማም መለከት የለባትን የሚል ነገር አለኝ በባህላችን የሆነ ነገር አምናለሁ። በኢትዮጵያ ባህል ማለት ነው ፎር ኤግዛምፕል አሁን ዝም ብሎ አሁን ከራቆት የማይተናነስ ነገር ምናምን አለ አይደል? እንደዚያ ሲሆን ራሴ ፖር ግዛምፕል ለክፋለሁ። ምን ማለት አልገባኝም። ስልሽ ፖር ግዛምፕል አሁን ባለ ሲባል ባለፈ አሁን ሙሉ የአሜሪካ ባንዴራ አድርጋ ሴት ስትሄድ የሆነ ነገር አሁን ደቆኝም የሆነ የለከፏት ነገር አለ። ምን ብለው ለከፏት። አይደብርሽም ወይ አልኳት። እሷ ካመነችበት የእሷስ መብት። ሙሉ የአሜሪካ ባንዴራ ሱሪ ምናምን አድርጋ ስትሄድ በአለ ስልሽ የሆነ ቴንሽን ለመሳብ የሚያደርጉት ነገር አሉ ሴቶች። እንደዛ ብለው ነው የሚያስቡት እርስዎ ስፔሻል አብዛኛዎቹ የወንድ ቴንሽን ለመሳብ የሚያደርጉት ነገር አለ። እስማማለሁ። ፎርዛምፕል ካፌዎች ምናምን የሚከፈቱ አይደል፣ የሆነ ነገር ብሎ ይሰራል። የሆነ ነገር ሰርቶ ከመጣ እስማማለሁ። የሆነ ትውስታ ምናምን በእሱ ስም ቢከፍቱ ግን፣ አሜሪካ ልብሱ ምናምን የሚያርግሽ ምናምን ስላል መጥቼ ነው አለች። ይህንም ለከፏት። እንዴት ነበር የለከፏት? እስቲ ንገሩኝ። እንዴት ነው ቃላቱ? ያስተውሱታል? ምን እንዳሏት በትክክል? ለምን የለበሽ የለበሽ አልኳት። እሺ፣ ደስ ላለኝ አለች። እሺ እኔ የሆን ነገር አልኳት። የሀገሪች ልብስ ለሚያትለብሽ ምናምን አልኳት። እሺ ወይ ደግሞ ምክንያት እዛ ነበር ሽሆን ምናምን አልኳት ነው በፊልም ስላየሽ ነው አልኳት። ብዛት ነው አለው የወንድ ቴንሽን ለመሳብ የሚያደርጉት ነገር እቃወማለሁ አለው። እርስዎ እንደዛ ነው የሚያስቡት። ስለዚህ አንዲት ሴት ልጅ ልብስ የፈለገችውን ለብሳ ብትጓዝ ያው ነቀፋ ያጋጥማታል ማለት ነው? ምን ነቀፋ አለባት እያሉኝ ነው? ሰው ፈልግ አይደለም የምትለብሰው በእኛ ሀገር ስፔሻሊ ትክክል በዛ እስማማለሁ። የፈለገው ሰው ለሰው ቢንቀሳቀስ እስማማለሁ። ግን አንዳንድ እስፔሻሊ እኛ አካባቢ አዲስ አበባ ሀያ ሁለት ነኝ የሆነ ፕሮግራም ሲኖር ምናምን እስማማለሁ። ይሄ ነው በቃ ይሄ ነው ያው አጋጣሚ ነግሬሽ አሁን ባላንታይን ላይ ነበር። በዛ ነው ልጅቷ እንደዛ አድርጋ ስትሄድ እንደዛ ያጋጠመኛል። እርስዎስ ተሰድበው ያውቃሉ ወይ መንገድ ላይ? አዎ አዎ። ምን አድርገው እስኪ ንገሩኝ። እሱን ሶሪ ንትላላ ሴነ ኬርለስ ነኝ ግን በቃ በቃ የኔ አመለካከት ነው፣ መብቴ ነው እላቸዋለሁ። እርስዎ መብቴ ነው ብለው ልብስ እንደፈለጉ ከለበሱ ሴቷ ለምንድን ነው መብቴ ነው ብላ መልበስ ነው አይደለም? በዚያ አይደለም። አሁን ፍረዛ መብቴ ነው ያልኩት ይሆን ነገር አለ የሰው የማይነካ ነገር ሴት ልጅ ግን ራቆቷ የሄደች ግን የወንድ ቴንሽን ስትስብ ግን ት መብት አይደለም፣ የሌላ መብቱን የነካች ነው። ገብ ይቻላለን፣ ገብቶኛል። ኔ ያላላበት ቶሪናም ግን ራቆቷ ሬፍ ሴት ልጅ ሆነ አጭር የሌለ ሚኒ አድርጋ የሆነ ልጅ ሴት መብቷ ነሳ፣ የሌላ መብቱ የተጋፈጠች ነው። እኔ በእኛ ባህል ነው ማወራ ለ በአውሮፓ ወይ ደግሞ በአሜሪካ ባህል አይደለም። እዛ ፕሮግራም ግን እንደዛ ብሎ ያደገ እኔ እንደዛ ብዬ አላደግኩም። አሁን ነጥችን ልብሳይ ሆን ነገር ይደብረኛል። ቴንሽን ትስባለች። ከአዲስ አበባ በስልክ እንግዳ አለን። አቶ ደበበ ኃይለ ገብርኤል የህግ ባለሙያ ናቸው። የማህበረሰቡን የህግ ንቃተ ህሊና ከፍ ለማድረግ በማህበራዊ ህግ ላይ በርካታ ስራዎችን እየሰሩ ይገኛሉ። አቶ ደበበ ስልክ ላይ ያሉ ይሰማውታል? ሄሎ ሄሎ፣ አሉ አቶ ደበበ? አንተ በኝ ብለው ነበር፣ ለምዶብኝ አንተ አልኩኝ። አንቱ አልኩኝ። እሺ እሺ። እንግዲህ እየሰራን ያለ ነው የሴት ልጆች ጉንተላና ትንኮሳ ላይ ነው። በተለይም በመንገድ ላይ ሴቶች ልጆች የሚያጋጥማቸው የቃላት ውርጅብኝ ላይ ነው እየሰራን ያለ ነው እና ስለዚህ እስቲ ህጉ ምን ይላል? ምንድን ነው የተቀመጠው ህግ? ጥሩ አመሰግናለሁ። እንግዲህ ይሄ አይቲንክ አሁን የተነሳው ውይይት አጠቃላይ የሚመለከተው የፆታዊ ጥቃትን የሚመለከት ነው። በተለይም በሴት ልጅ ላይ የሚደርስ ፆታዊ ጥቃትን የሚመለከት ነው። አሁን ፆታዊ ጥቃት ብለን ስንል በተለያየ መንገድ ይገለጻል። ከነዛ ውስጥ አንዱ አሁን ውይይቱ ላይ የቀረበው ነገር ነው። ሴቶችን መጎንተል ሊሆን ይችላል፣ መገላመጥ ሊሆን ይችላል፣ ምልክት ማሳየት ሊሆን ይችላል። የተለያዩ እንደዚህ አይነት ድርጊቶች ሊፈጸሙ ይችላሉ። እና ይሄ ያው ፆታዊ ጥቃት ተብሎ ይገለጻል። ወደ እኛ ሀገር ሕግ እንግዲህ ስንመጣ የወንጀል ሕጉ ላይ ምንድን ነው የሌለው ራሱን የቻለ ፆታዊ ጥቃትን የሚመለከት ራሱን የቻለ ክፍል የለውም የወንጀል ሕጉ አዲሱ የተሻሻለ የወንጀል ሕግ እንግዲህ ከተሻሻለባቸው ምክንያቶች ውስጥ አንዱ የሕፃናትና የሴቶች ጉዳዮች ናቸው። ነገር ግን በዚህ ሕግ ውስጥ ራሱን የቻለ ሴት ልጆችን የሚመለከት ወይም ደግሞ ፆታዊ ጥቃትን የሚመለከት የሚል ክፍል የለውም። አንዱ እንደ ክፍተት አድርጌ የማየው ይሄንን ነው። እንደዚህ አይነት ነገር ቢኖር ኖሮ ትኩረት ያገኛል። ድርጊቱን በሚፈጸምበት ጊዜ ሊወሰን የምንችለው ነገር ከፍ ያለ ስለሚሆን ምናልባት የራሱን አስተዋጽኦ ያደረግ ነበረ ህጉ አስቀድሞ በመከላከል ረገድ። ስለዚህ ከእዚያ በተረፈ፣ ስለዚህ ሴት ልጅ ተሰድቤያለሁ ብላስ አንድም ሰው መክሰስ መብት የላትም ማለት ነው። ምንድን ነው የሚታየው? በጠቅላላው ነው ማንኛውም ሰው ወይም ደግሞ በሌላው ሰው ላይ በሚለው ነው እንጂ ሴት ወንድ በሚል እንደዚህ የተከፋፈለ ነገር የለውም። አንዳንዶቹን ለምሳሌ አሁን ይሄ የጥቅሻ ምልክት እንግዲህ በቃልም ሊሆን ይችላል፣ በድምጽም ሊሆን ይችላል። ማዋረድን በሚመለከት በወንጀል ሕጉ ላይ የተቀመጡ አሉ። እንደዚሁም ከዛ አልፎ ደግሞ ቀላል የሚባሉ የሀይል ድርጊት ወይም ደግሞ የእጅል ፊት የሚባሉ አሉ የተቀመጡ። እነዚህም እንዴት ነው ሕጉ የሚያያቸው ካልን እንደ ቀላል ወንጀል ነው። በቀላል ወንጀል ውስጥ የሚፈረጁ ናቸው። የሚያስገጡት ቅጣት አንዳንዶቹ ሶስት ወርቅ ቀላል ስርአት ወይም ሶስት መቶ ብር የሚያስቀጣ አለ። ለምሳሌ አሁን በአንድ ሴት ላይ ቀላል የሆነ ያህል ድርጊት፣ ለምሳሌ እጅ መጠምዘዝ ሊሆን ይችላል፣ ቆሻሻ ነገር መወርወር ሊሆን ይችላል፣ ወይም መድፋት ሊሆን ይችላል። እንዲህ አይነት ድርጊት የፈጸመ ሰው ሊቀጣ የሚችለው መቶ ብር ወይም ስምንት ቀን ስርአት ነው። የአንዲትን የሴት ልጅ እጅ ቢጠመዝዝ ወይም ደግሞ የሆነ ቆሻሻ ነገር ለዋ ላይ ቢደፋባት ቢያፈስባት ቅጣቱ ይሄ ነው መቶ ብር ወይም ስምንት ቀን እስራት ነው የሚለው። እነ ጥቅሻ ነ ይሄ ደግሞ በምልክትም እንደዚሁ ማስጨነቅን በሚመለከት የተቀመጡ ነገሮች አሉ። ግን ቅጣቱን አይተን በእርግጥም ጥበቃ ተደርጎላታለች ስንል እሱ አጠያቂ ነው አለ። ግን በተለይ የተቀመጠው ቅጣት አነስተኛ በመሆኑ ተገቢውን ጥበቃ ህጉ ያደርጋል ብሎ ለማለት ያስቸግራል። እሺ አቶ ደበበ በጣም ነው የማመሰግነው። ሰዓት ቢኖረን ብዙ ብናወራ ደስ ይለኝ ነበር በጉዳዩ ላይ ወደሚቀጥለው ፕሮግራም እንሄድ። እናመሰግናለን አቶ አደበበ። አመሰግናለሁ። አመሰግናለሁ። ብላሻንጉል ብላሻንጉል ዘገቢና ዘገቢና ብላሻንጉል ከትንኮሳ ባለፈ ለከባድ ወንጀሎች መበራከት ምክንያት እንደሆነም የጥናት ባለሙያዎች ይናገራሉ። ኢትዮጵያ በሚገኙ በተለያዩ ዩኒቨርሲቲዎች ውስጥ ለ12 ወራት ጥናት ተካሂዶ ነበር። በዚሁ ጉዳይ ላይ በሐዋሳ ዩኒቨርሲቲ ብቻ በ387 ሴቶች ላይ በተደረገ ጥናት የፆታዊ ጥቃት 86.3 በመቶ የሚሆኑት የመብት ጥቃት ደርሶባቸዋል ይላል። ከዚህ ውስጥ 39.5 በመቶ በስራ ቦታ የሚስተዋል የመብት ጥቃት ሲሆን አ አንድ በመቶ የሚሆኑት ደግሞ በፆታዊ ጥቃት የደረሰባቸው ናቸው። አርባ ሁለት ነጥብ ስድስት በመቶ የሚሆኑት ደግሞ በስራና በፆታዊ ጥቃት የደረሰባቸው ናቸው ይላል። እንግዲህ ስፋቱን እንደምትመለከቱት ነው። በአዋሳም በጅማም ዩኒቨርሲቲ ያለው ያለውን በተለያዩ ቦታዎች ያለውንም ማየት ይቻላል። ቅጣቱ ደግሞ እጅ በመጠምዘዝ ስምንት ቀናት ነው እና አንድ መቶ ብር እስራቱ። ይህንን በማስመልከት አስቀድመን ያቀረብናቸው እንግዳችን ከሃርቫርድ ዩኒቨርሲቲ አቶ ብዙዬ ገላይ፣ እሳቸው የሚሉትን እንስማ። ፆታዊ ትንኮሳን በተመለከተ ጥናት አድርገን ነበረ ከዚህ በፊት አዋሳ፣ ወደ ዛሬ ስድስት ሰባት አመት ገደማ ጥናቱን ያደረግነው ምንድን ነው በመምህራን ላይ ነው። ከፍተኛ ትምህርት ተቋም ያሉ በአዋሳ አካባቢ ያሉ መምህራን ላይ ነው እና ያስተዳደር ሰራተኞች ሴቶች እንግዲህ፣ ብዙ ጊዜ ያው የዩኒቨርሲቲ ተማሪዎች እንዲህ አይነት ነገር ኤክስፒሪየንስ እንደሚያደርጉ የምናውቀው ነገር ነው። ግን የአስተማሪዎችስ ኤክስፒሪየንስ ምን ይመስላል? ጾታዊ ትንኮሳን በተመለከተ ስራ ቦታ ላይ የተለያየ ተጽዕኖ አለ ወይ የሚለውን ለመረዳት ጥናት አድርገን ነበር እና እዛም ጋር የምታየው ነገር የማህበረሰቡን የሚያንጸባርቅ እይታ ነው የምታየው በአብዛኛዎቹ እንግዲህ ከፍተኛ ትምህርት ተቋም ውስጥ የሚያስተምሩ ትልልቅ ደረጃ ደርሰዋል ብለሽ የምትያቸው አስተማሪዎች፣ ወንዶች ጾታዊ ጥቃትን እንደምንም ነገር ሳይቆጥሩ እንዲህ አይነት ተግባራት እንደሚያደርጉን ያየ ነው። እና በተለያየ መልኩ ሴቶች የጾታዊ ትንኮሳ ወይም ጾታን ማዕከል ያደረገ የተለያየ ጉንተላ በስራ ቦታ እንደሚደርስባቸው ነው የተረዳ ነው። ከዛ ጥናት መፍትሄ ይሆናል ብለህ የምታስበው ምንድን ነው? እንግዲህ መፍትሄ ብዬ የማስበው ምንድን ነው? በአብዛኛው እንዲህ አይነቱን ጥያቄ ስታነሺ ሰው የሚያነሳልሽ ነገር ምንድን ነው? ባህል ብለው ነው የሚለው። ባህል ስታቲክ ነገር አይደለም። ባህልን ሼፕ የሚያደርገው ማህበረሰቡ ነው። መልካም ብለን የምንላቸው ባህሎች አሉ። ለምሳሌ አዛውንቶችን ወይ ትልልቅ ሰዎችን አንጓጦ መናገር መልካም ነገር እንዳልሆነ ባህል ብለን ተቀብለነዋል። ስለዚህ አንድ ሰው ቢናገር ሌላው እንዲት እንዲት ላለህ ወይ ወይ እንዲት ያለሽ ወይ ተብሎ የሚባልበት ነገር አለ። በተመሳሳይ መልኩ አንድ ሴት በነጻነት ወጥታ መግባት አለመቻል ወይ፣ ባለባበሷ ወይ በተለየ መልኩ በሴትነቷ ምክንያት የሚደርስባት ትንኮሳ አግባብነት ያለው ነገር አይደለም። ስለዚህ ማህበረሰቡ ባጠቃላይ እኔነት ተሰምቶት መፍትሄ ማምጣት የሚችለው ኮሌክቲቭ የሆነ ኢንፑት ያስፈልገዋል። እያንዳንዱ ሰው አስተዋጽኦ መኖር አለበት እና ያንን ባህል እንደ ባህል ተጠቅመን በባህል ተገና አድርገን የምንቀበላቸው አንዳንድ አመለካከቶች ጎጂዎች ናቸው። ስለዚህ ማህበረሰቡ አንድ ነገር ማድረግ አለበት ብዬ አስባለሁ። ሁሉም ተጽእኖ አለው። ከታች ነው መጀመሪያ ያለበት፣ በትምህርት ቤት ረገድም በከፍተኛ ትምህርት ተቋማት ይሁን በስራ ቦታም ይሁን ሁሉም ይሄን ነገር አስነዋሪ ነገር እንደሆነ ተቀብሎ አስተዋጽኦ ማድረግ አለበት ብዬ አስባለሁ። ሌጅስሌት የምታደርጊው ነገር አይደለም። ሁሉም ኮንትሪቢዩት ማድረግ አለበት በማለት ሁሉም ሰው ይሄን በተመለከተ አግባብ ነው ወይ አይደለም የሚለውን ነገር መነጋገር መጀመር አለበት። ከመነጋገር ነው መፍትሄ የሚመጣው። የተለያየ ሀሳቦች ሰዎችን እንትን ሲያደርጉ ሲነጋገሩ ያስቀራሉ ብዬ አስባለሁኝ። ይሄንን ነገር ጎጂ ባህሎችን ሌሎችንም ቀርፈናቸዋል። በእኛ እድሜ እንኳን የምናየው ጠለፋን፣ ያላቻ ጋብቻን እዚህ የተለያዩ ጎጂ የምንላቸው ባህሎች እንደ ባህል ተቀብለናቸው የነበሩ ነገሮች ናቸው። ግን ማህበረሰቡ በሂደት ቀርፏቸዋል። አሁንም ቢሆን ሴትን ልጅ ዝም ብሎ ማለት ከመሬት ተነስቶ መብቷ የሆነውን ነገር ካለባበሷ፣ ወይ ከሄዷ በአንድ ነገር ተነስቶ የሚያንቋሸሽ ነገር፣ ስብእናን የሚነካ ነገር መናገር አግባብነት ያለው ነገር አይደለም። ሁላችንም ኮሌክቲቭሊ ያንን ችግር ለመቅረፍ ኃላፊነት ያለብን ይመስለኛል። እንግዲህ የዛሬው ዝግጅታችን በሴቶች ጉንተለና ትንኮሳ ላይ ነው። ሳሌም፣ ማሳረጊያ አለኝ እያለች ነው። አዎ፣ እኔ ጥሬ ለማቅረብ በምፈልገው እንደ ጋዜጠኞች መጠን የህብረተሰብን እውቀት ማስፋት የመጀመሪያ መፍትሄ እርምጃ መሆኑን። ለሁላችንም እናመሰግናለን ሳሌም። ዝግጅታችን በዚሁ ተጠናቋል። መልካም ምሽት። This program has come to you from the Voice of America, Washington.